ሰላም ለሕፅንከ ምርፋቀ በረከት ወሳይል ዛስመከ ቦቱ ወልደ ዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖት ወንጌል ከመ ዕፀ ሐምል ስፌታ አይጾ ቈጽል ብዙሃተ አእዋፈ አጽለሏታ ትክል